ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። እስካሁን ድረስ የተመዘገቡ ፓርቲዎች ወደ አስራ አምስት ፓርቲዎች እንደሆኑ ነው ሲስተማችን የሚያሳየው። የተመዘገቡ እጩዎች ቁጥር ደግሞ ከሁለት ሺህ በላይ ነው። የኢትዮጵያ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ናቸው። ዝርዝሩን በዕለቱ አቢይ ርዕስ ይዘናል። ከሲዳማ ክልልም ከምርጫ ጉዳይ ጋር የተያያዘ ዘገባ ደርሶናል። በመጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ የካቲት 24 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ከዕለቱ ዜና አቅራቢ ቆንጅታዬ ከቴክኒክ አቀናባሪው ንጉሱ ታምሬ እና ከዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናደው ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልኝ። እንደምናመሻቸው አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ትናንት በስልክ ማነጋገራቸውን አስታወቁ። የውጭ ጉዳይ ሚኒስትሩ በትዊተር ገጻቸው ላይ ባሰፈሩት አጭር መልእክት በትግራይ ክልል የቀጠሉት ቀውሶች ዩናይትድ ስቴትስን እያሳሰቡ መሆናቸውን ለጠቅላይ ሚኒስትር አብይ እንደገለጹላቸው ተናግረዋል። ግጭቶቹ እንዲቆሙና የሲቪሎችን ደህንነት ለመጠበቅ አስቸኳይ እርምጃዎችን እንዲወስዱ እንዳሳሰቧቸውና ዩናይትድ ስቴትስ ግጭቶችን በመፍታት ለማገዝ ዝግጁ እንደሆነች ያሳወቋቸው መሆኑንም ብሊንከን ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በመስሪያ ቤቱ ዌብሳይት ላይ ባወጡት ጽሁፍ ብሊንከን ከኢትዮጵያ ጠቅላይ ሚኒስትር ጋር ባደረጉት ውይይት ትግራይ ክልል ውስጥ ያሉት ሰብአዊ ሁኔታዎችና የሰብአዊ መብቶች ቀውሶች ዩናይትድ ስቴትስን ማሳሰባቸውን አጠንክረው ገልጸውላቸዋል ብለዋል። ፕራይስ በመቀጠል በክልሉ ውስጥ ስለተፈጸሙ የጭካኔ አድራጎቶች የሰብአዊ መብቶች ጥሰቶችና በደሎችን የሚያሳዩ አማኒ ዘገባዎች ቁጥር እያደገ መሆኑን ብሊንከን ለጠቅላይ ሚኒስትሩ ማንሳታቸውንና የኢትዮጵያ መንግስት ስደተኞችን ጨምሮ የሲቪሎችን ደህንነት ለመጠበቅ እንዲሁም ሁከቱ እንዳይቀጥል ለመከላከል አስቸኳይና ተጨባጭ እርምጃዎችን እንዲወስድ ማሳሰባቸውን አመልክተዋል። ኔድ ፕራይስ አክለውም ግጭቱ ፈጥኖ እንዲቆም የአማራ ክልል የጸጥታ ኃይሎችና የኤርትራን ወታደሮች ጨምሮ ውጭ ኃይሎች ከትግራይ እንዲወጡ የውጭ ጉዳይ ሚኒስትር ብሊንከን አጥብቀው ጠይቀዋቸዋል ብለዋል። የኢትዮጵያ መንግስት ተፈጽመዋል ስለተባሉት የሰብአዊ መብቶች ጥሰቶችና በደሎች ነፃና ተአማኒ ምርመራ ለማመቻቸት ከዓለም አቀፉ ማህበረሰብ ጋር እንዲሰራ ድርጊቶቹን ፈጻሚዎች በተጠያቂነት እንዲይዝም ዝም ሚኒስትር ብሊንከን ማሳሰባቸውን ፕራይስ ጨምረው አመልክተዋል። ወደ ትግራይ ክልል ሰብአዊ ረድኤት ባልተገደበ ሁኔታ እንዲደርስ የኢትዮጵያ መንግስት መፍቀዱን እንደሚያውቁ አሜሪካዊው የውጭ ጉዳይ ሚኒስትር ለጠቅላይ ሚኒስትሩ መግለጻቸውንና መንግስት የገባውን ቃል እንዲያከብር መጠየቃቸውን ዩናይትድ ስቴትስም ለችግር ለተጋለጡ ኢትዮጵያውያን ህይወት አድን ሰብአዊ እርዳታ መለገሷን እንደምትቀጥል እያረጋገጡ መሆኑን ኔድ ፕራይስ ጨምረው አመልክተዋል። በሌላ በኩል የኢትዮጵያ መንግስት ትግራይ ክልል ውስጥ እየተካሄደ ስላለው ህግን የማስከበር ዘመቻ በሚል ርዕስ ዛሬ ባወጣው ዝርዝር መግለጫ መንግስቱ ክልሉ ውስጥ እያካሄደ ያለውን ዘመቻ አነሳስና የፌዴራል መንግስቱን ጣልቃ መግባት የገፋውን ወንጀለኛ ያለው የህወሀት ቡድን ፈጽሟል ያላቸውን የህገ መንግስት ጥሰቶች ታሪክ በግልጽ የሚያሳዩ ማብራሪያዎችን በተለያዩ አጋጣሚዎች ማውጣቱን አስታውሷል። የህወሀት ቡድን ህገ መንግስቱን በሚጠብቁት የመከላከያ ኃይሎች የሰሜን እዝ ላይ ሆነ ተብሎ የተቀነባበረና አስከፊ ጥቃት በመፈጸም በሀገሪቱ ህግ መሰረት ከፍ ያለ የክህደት ወንጀል ፈጽሟል ብሏል። ማንም ግለሰብ ወይም አካል በብሔራዊም ይሁን በዓለም አቀፍ ደረጃ ከሀገሩ ህግ በላይ መሆን እንደማይችልና የኢትዮጵያ መንግስትም ህግን የማስከበርና ሀገሪቱን የመከላከል ግዴታውን እየተወጣ መሆኑን መግለጫው አመልክቷል። መንግስቱ በአሁኑ ጊዜ ትግራይ ክልል ውስጥ እያካሄደ ያለው ዘመቻ ሁለት ገጽታ ያለው መሆኑን መግለጫው ጠቁሞ፣ አንደኛው የሚያስፈልገውን ሰብአዊ እርዳታ መድረስ እያረጋገጡ ክልሉን መልሶ መገንባት መሆኑን ይገልጻል። በዚህም መሰረት ልማቱ እየተጠገነ መሆኑንና ለዜጎች አስፈላጊ አገልግሎቶችን ለመስጠት አስተዳደራዊ ስራዎች መመለሳቸውን አብራርቷል። መንግስቱ ሁለተኛ ያለው እንቅስቃሴው ወንጀል የፈጸሙ ሰዎችን ፍትህ ፊት የማቅረቡን ስራ ማጠናቀቅ መሆኑንና ይህም በክልል ውስጥ አሁን እየተከናወነ መሆኑን መግለጫው ይናገራል። አድማጮች፣ ስፋት ባላቸው የትግራይ ክልል የወቅቱ ሁኔታና ገጽታዎች ላይ የኢትዮጵያ መንግስት ባወጣው መግለጫ ላይ ዝርዝር ያለ ዘገባ ይዘን እንመለሳለን። በትግራይ ክልል መቀሌ ከተማ ሰሞኑን በቁጥጥር ስር ውለው የነበሩ ጋዜጠኞችና የውጭ ሚዲያ አስተርጓሚዎች በዛሬው ዕለት በነጻ መለቀቃቸው ታወቀ። ከቢቢሲው ዘጋቢ ከግርማይ ገብሮ በስተቀር የሌሎቹ የሞባይል ቴሌፎን እና ላፕቶፖች እንዲሁም ዲስኮች እንዳልተመለሱላቸው ከተለቀቁት አንዱ የሆነው የኤኤፍፒው አስተርጓሚ ፍጹም ብርሃነ ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ነገ ሐሙስ የትግራይ ክልል ሰብአዊ ይዞታን በተመለከተ ለመነጋገር ስብሰባ የሚያካሂድ መሆኑን ዲፕሎማቶች ለአዣንስ ፍራንስ ፕሬስ ገልጸዋል። የጸጥታ ምክር ቤቱ በአየርላንድ ጥያቄ ነገ እኩለ ቀን ላይ በዝግ ስብሰባ የሚወያይ ሲሆን የጋራ መግለጫ የሚወጣበት ይሁን አይሁን ግን እርግጠኞች እንዳልሆኑ ዲፕሎማቶቹ መግለጻቸውን ኤኤፍፒ ዘግቧል። ከአንድ ወር በፊትም እንደ አውሮፓውያን የካቲት ሁለት ቀን የጸጥታው ምክር ቤት ወደ ትግራይ የሰብአዊ ረድኤት ተደራሽነት በይበልጥ እንዲመቻች ለመጠየቅ ስብሰባ አድርጎ መወያየቱ ይታወሳል። ምክር ቤቱ አባላት የሆኑ የአፍሪካ ሀገሮች የጋራ መግለጫ የማውጣትን ሀሳብ አስቀድመው ውድቅ ማድረጋቸውም አይዘነጋም። በርካታ የጸጥታው ምክር ቤት አባላት አይርላንድ ስብሰባው እንዲካሄድ መጠየቋን እንደደገፉ ስማቸው እንዲገለጽ ያልፈለጉ ዲፕሎማት ለኤኤፍፒ መግለጻቸውን ዘገባው አክሎ አስታውቋል። ኤስቶኒያ፣ ፈረንሳይ፣ ኖርዌይ፣ ብሪታንያና ዩናይትድ ስቴትስ ትግራይ ውስጥ ተፈጽመዋል ስለተባሉ የጭካኔ አድራጎቶች ዓለም አቀፍ ምርመራ እንዲከፈት ዛሬ ጥሪ ማቅረባቸውን ዘገባው አያይዞ ጠቅሷል። ሱዳን ሽብርተኝነትን ከሚደግፉ መንግስታት መዝገብ በይፋ መሰረዟን ተከትሎ ዩናይትድ ስቴትስ የባህር ኃይል ኃይሎች ከአሰርት ዓመታት በኋላ ለመጀመሪያ ጊዜ ሀገሪቱን እየጎበኙ ናቸው። ናባ ሙሄዲን ከካርቱም ያጠናጠረችው ዘገባ ዝርዝሩን ይዟል። ጽዮን ግርማ ታቀርበዋለች። ጽዮንን አመሰግናለሁ። ደቡብ ሱዳን ውስጥ አንድ የሀገሪቱ ሱፕሪም አየር መንገድ አውሮፕላን ትናንት ማክሰኞ ከቀትር በኋላ ተከስክሶ በውስጡ የነበሩት አስሩም ሰዎች የመሞታቸውን ዘገባዎች አመለከቱ። አውሮፕላኑ ስምንት ተሳፋሪዎች እና ሁለት የበረራ ሰራተኞች ይዞ ፒዮሪያ ከምትባል ትንሽ መንደር እንደተነሳ መውደቁን ነው ዘገባው ያመለከተው። ወደ ጁባ አውሮፕላን ጣቢያ ለመጓዝ እንደተነሳ የወደቀበት ምክንያት እየተመረመረ መሆኑም ተጠቅሷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ስናልፍ ሱዳን የኮቪድ-19 ክትባት ለባለመካከለኛና ዝቅተኛ ገቢ ሀገሮች ለማዳረስ ከሚሰራው ኮቫክስ የተላከላትን ክትባት በዛሬው ዕለት ተቀብላለች። አስትራዜኔካ ኩባንያ የተሰሩ ስምንት መቶ ሺህ ክትባቶች ዛሬ ካርቱም አውሮፕላን ጣቢያ መግባታቸው ታውቋል። በዓለም የጤና ድርጅት መሪነት የተቋቋመው ኮቫክስ መካከለኛው ምስራቅ እና ሰሜን አፍሪካ አካባቢ ሀገር የኮቪድ-19 ክትባት ሲልክ ይህ ለሱዳን የተላከው የመጀመሪያ መሆኑ ነው። ክትባቱን በማድረስ ዩኒሴፍ ትብብር ማድረጉም ዜናው ጨምሮ ገልጿል። በሌላ ዜና ለመጀመሪያ ጊዜ ብራዚል ውስጥ የተከሰተው የተለወጠ የኮሮና ቫይረስ ዝርያ ቀደም ሲል ለቫይረሱ ተጋልጠው የሚያውቁ ሰዎችንም ጭምር እንደገና ሊያገኛቸው እንደሚችል ሳይንቲስቶች አስጠነቀቁ። ፒ ዋን ቬሪያንት የሚል ስም የተሰጠው ይህ ልውጥ የኮሮና ቫይረስ ዝርያ ለመጀመሪያ ጊዜ አማዞን ዩማኑስ ግዛት መከሰቱ ከታወቀበት ካለፈው ህዳር ወር አንስቶ በዓለም ዙሪያ ከሀያ በሚበልጡ ሀገሮች መዛመቱን የተገለጸው የብሪታንያና የብራዚል ሳይንቲስቶች አብረው ባካሄዱት ጥናት ይህ ዘረልውጥ ቫይረስ ከመጀመሪያው ቫይረስ ከአንድ ነጥብ አራት እስከ ሁለት ነጥብ አራት ጊዜ እጥፍ በሚደርስ ፍጥነት ይዛመታል ተብሏል። ጫጮች ለሰዓቱ ያለን ዜና እዚሁ ያበቃል። ቆንጂት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ የካቲት 24 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ምርጫ 2013 ይካሄድባቸዋል በተባሉ የአገሪቱ ክፍሎች የሚገኙ የምርጫ ክልሎች በሙሉ የእጩዎች ምዝገባ እየተከናወነ መሆኑን ብሔራዊ የምርጫ ቦርድ አስታወቀ። ተፎካካሪ ፓርቲዎች በበኩላቸው እስካሁን ያልተከፈቱ የምርጫ ክልል ጽሕፈት ቤቶች መኖራቸውንና የጸጥታና ሌሎች ችግሮች እንቅፋት የፈጠሩባቸው መሆኑን ይናገራሉ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አንድም እጩ ያላስመዘገበ መሆኑን አመልክተዋል። መለስካቸው አምሃ ተከታትሎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከፓርቲዎች ጋር ባደረገው ውይይት በእጩን መዘጋገብ ሂደት ላይ ባጋጠሙ ችግሮች ዙሪያ ተወያይተዋል። የቦርዱ ሰብሳቢ ብርቱካን ሚደቅሳ ባደረጉት ንግግር በተለያየ ጊዜ ቢሆንም በአሁኑ ወቅት በሀገሪቱ ምርጫ በሚካሄድባቸው ክፍሎች ሁሉ የምርጫ ክልሎች ጽህፈት ቤቶች ክፍት መሆናቸውንና ፓርቲዎችም እጩዎቻቸውን ማስመዝገብ መጀመራቸውን ተናግረዋል። በአንዳንድ ቴክኒካዊ ችግሮች ምክንያት ዛሬ ያለውን ዝርዝር ሁኔታ ማወቅ ባይቻልም የእጩ ምዝገባው ያለበትን አጠቃላይ መልክ የቦርዱ ሰብሳቢ ፍንጭ ሰጥተዋል። ዛሬ ሁሉም የምርጫ ክልል ጽህፈት ቤቶች ላይ 673 ላይ የእጩዎች ምዝገባ እየተካሄደ ነው እና እነዚህ የምርጫ ክልል ጽህፈት ቤቶች እንደምታውቁት በተለያየ ጊዜ የተከፈቱ ናቸው። በመጀመሪያ ዙር የተከፈቱ አሉ። ክልሎች ዝግጁነት ላይ መሰረት ባደረገ በተሰጠ ውሳኔ በሁለተኛ ዙር የተከፈቱ አሉ። ግን ሁሉም ከፍተው ስራ ላይ ይገኛሉ። በዛ መሰረት እስካሁን ድረስ የተመዘገቡ ፓርቲዎች ወደ 15 ፓርቲዎች እንደሆኑ ነው ሲስተማችን የሚያሳየው። የተመዘገቡ እጩዎች ቁጥር ደግሞ ከሁለት ሺህ በላይ ነው። ግን የሴንትራል ሲስተሙ መረጃውን ከክልሎች ለመቀበል አንዳንድ የኮኔክሽን ችግሮች ስላሉበት የተሟላ መረጃ ገና ገብቶ አላለቀም። ግን 15 ፓርቲዎች እጩዎችን ለማስመዝገብ መቻላቸውን አውቀናል። የፓርቲ ተወካዮችም ቦርዱ ያደረገውን ዝግጅትና እያከናወነ የሚገኘውን ስራ በአመዛኙ አመስግነዋል። በአንጻሩ ያጋጠሙ ችግሮችንም ቁጥራቸው ጥቂት የማይባል የፓርቲ ተወካዮች አመልክተዋል። በተደጋጋሚ ከተነሱ ችግሮች መካከል የምርጫ አስፈጻሚዎች ጽሕፈት ቤት ከፍተው አለመገኘት፣ ጽሕፈት ቤቶች የሚገኙበት ስፍራዎች አድራሻ አለመታወቅ፣ የጽሕፈት ቤቶቹ መከፈት እየዘገየ መሆኑ ተነስተዋል። ከዚህም ውጭ ግን በየአካባቢ የሚገኙ የመንግስት አካላትና የገዢው ፓርቲ አባላት በእጮች ላይ ይፈጽሙታል የተባለው በደል በምሳሌ ስም እየተጠቀሰ ተዘርዝረዋል። ከእነዚህ አንዱ ከጋሞ ዴሞክራሲያዊ ፓርቲ አቶ ቆቆ ኮሶሻራ ነበሩ። እስካሁን አይተን የማናውቀው መንግስት ለመገልበጥ የተዘጋጀ የታጠቀ ኃይል መጣብን እንደማለት የገጠሩን ህብረተሰብ እያወናበዱም ጭምር ከፍተኛ ችግር የፈጠሩብን ያሉት፣ አሁንም ችግሩ እንደቀጠለን ያለው ለምሳሌም ያህል ጋሞ ዞን ጨንቻ ወረዳ ላይ ጋዴፓ ወይም የጋሞ ዴሞክራሲያዊ ፓርቲ ጽህፈት ቤት ላይ ፎቶውን ይዣለሁ። በእኛ ጽህፈት ቤት ላይ የብልጽግና ፓርቲ አርማ ወይም ታፔላ ለጥፏል። በዚህ ምክንያት የጽህፈት ቤቱን ኃላፊ አቶ አስቻለው ጌታቸው የሚባለውን እንገላሃለን ብለው አሁን ጽህፈት ቤቱን ኃላፊ ስጋት ውስጥ ነው የሚገኘው። ይሄ ይፋ በህዝብ ፊት የተነገረ በተጨባጭ ማስረጃ በእጃችን ያለ ነው። የታፔላዎቹን ሁለቱን በሚገርም ሁኔታ በአንድ ህንፃ ላይ የተለጠፉትን በእጀእጅ አሁን ፎቶዋለኝ። በሌላ በኩል በአሁኑ ሰዓት ምርጫ በመቃረቡ ምክንያት በአብዛኛው ወረዳዎች ማለት ይቻላል እኛ እንግዲህ የራሳችን ህንፃ አልገነባንም ገና ፓርቲዎች አሁን በቀደመ የተመሰረትን ፓርቲዎች ነን እና በእያንዳንዱን አከራይ ለተቃዋሚ ፓርቲ ጽህፈት ቤት አከራይተሀል፣ ቤትን አከራይተሀል በሚል የሰውዬውን የቤቱን አከራይቶ የመጠቀም መብት ጭምር በመግፋት እንገለሃለን እናጠፋለን እስከ ማለት ወይ ደግሞ አሁኑኑ ይሄን ሀል ብር ለእኛ ክፈል የምል የሚያስገደድ ነገር የተፈጸመብን ያለው የጌዲኦ ህዝብ ዴሞክራሲያዊ ድርጅት ተወካይ አቶ አለሳ መንገሻ ሌላው ነበሩ። በደቡብ ክልል በገድኦ ዞን በእርጋ ጨፌ አንድ ምርጫ ክልልና በእርጋ ጨፌ ሁለት ምርጫ ክልል ያሉ ከምርጫ ሁደት አንጻር በትናንትናው አፋኝ ስርዓት የተቃኙ የለውጡን መንፈስ ያልተላበሱ ድርጊቶች እየተፈጸሙ ስለሆነ አንድ ሁለቱም እዚህ ጋር ላነሳ ይፈልጋለሁ። ይህ በእጅ የሚታዩት ወረቀት የአንድ ቀበሌ አስተዳደር ጽሕፈት ቤት ማይተም አርጎበት ስብሰባ ማድረግም ክልክል ነው፣ የምርጫ ቅስቀሳ ማድረግም ክልክል ነው ብሎ በአደባባይ የለጠፈው ወረቀት ነው። በዚያ አጋጣሚ ይሄንን ወረቀት ለሚዲያዎች አቬይለብል እናደርጋለን። ይሄንን በሚመለከት ባለፈው ሳምንት በነበረን መድረክ ይሄንን ጉዳይ ቦርዱም እንዲያውቀው የብልጽግና ፓርቲ አካላትም እንዲያውቁት ከዛም አልፎ ደግሞ በደቡብ ክልል የብልጽግና ጽሕፈት ቤት አካላት እንዲያውቁት በትናንትና ዕለት በደቡብ ክልል በነበረ ስብሰባ በተወካዮቻችን አማካኝነትም ይሄ እንዲገለጽ ለማድረግ ሞክረናል። እስካሁን ድረስ ይሄን በሚመለከት ስለተወሰደ እርምጃ የምናውቀው ነገር ስለሌለ የተወሰደ እርምጃ የለም እንላለን። የገዥውን ፓርቲ በመወከል አቶ ዛዲግ አብርሃ ለቀረቡ ክሶች ምላሽ ሰጥተዋል። ይህ ምርጫ እንዳለፈው ምርጫ በፍጹም እንዲሆን አልፈልጉም። እንዳለፉት ምርጫዎች ሲሪየስሊ ተፈትነን የህዝብን ድምፅ የምናገኝበት ካልሆነ ደግሞ ስልጣን አስረክበን ተፎካካሪ ፓርቲ ለመሆን ዝግጅት ሙሉ ዝግጅት አድርገን እየገባንበት ያለ ምርጫ ነው። ይህ ሲባል ንግግር እንዲያምርልን የለበጣ ንግግር አይደለም። ሆነ ሲሪየስ ኖት ከዚህ ምርጫ ኤክስፔክቴሽናችን ምንድን ነው፣ ባንመረጥ ምንድን ነው ብለን ውስጣዊ ውይይት አድርገናል። ሰፋፊ ውይይቶች፣ ሲሪየስ ውይይቶች እና በተደጋጋሚ የፓርቲያችን ፕሬዚደንትም ጠቅላይ ሚኒስትሩም እንዳሉት እኛ ብንሸነፍ ለእና ስልጣን ማስረከብ ብናስረክብ በዚህ ሀገር ታሪክ ውስጥ የመጀመሪያው ፓርቲ እንሆናለን ማለት ነው። ከዚህ የድሉን ያክል ምርጫ ላይ የማሸነፍ ያክል ዋጋ ያለው በታሪክ ቀዳሚ የሚያደርግ ነገር ነው፣ ቫሊዩ የምናደረገው ነገር ነው። ስለዚህ አጭበርብረን ምን ብለን እናንተ እንዳንተንቀሳቀሰ አድርገን ማለፍ አንፈልግም። በፍጹም ይህን በኢንቴንሽን ደረጃ አንደሳ እንድራረግ። ያ ማለት ግን ሁሉም ነገር የተሳለጠ ይሆናል ችግር አያጋጥምም ማለት ደግሞ አይደለም። ይህ ሀገር የነበረበትን ነገር እናውቃለን። የመሰረታዊ የሆነ የባህል ሽፍት ማምጣት ይጠይቃል። ያለ ረዥም ጊዜ የሚደረገው የዴሞክራሲ ሽግግር እንዳለ ሆኖ ግን ይሄ ምርጫ ደግሞ የቻልነውን ያክል ሁላችንም በቻልነው ያክል ሞዴል ምርጫ መሆን አለበት። በእኛ ዘንድ ከሰነድ ዝግጅት ከስልጠና ዝግጅት ሰፋፊ ነገር እያደረግን ነው። እነዚህ በድምር ውጤት ያመጣሉ። ከዛ ውጭ አሁን የተነሱትን ነገሮች በሙሉ በዝርዝር ይዘናል። በተወሰነ መልኩም አሁን እዚህ ሆኜ ማስተላለፍ ጀምሬያለሁ። ሁለተኛ ችግር ከሆነ እንፈተዋለን፣ የሳተ ከሆነ ደግሞ እናጋልጣለን። በመጨረሻም የቦርዱ ሰብሳቢ ወይዘርት ብርቱካን ሚደቅሳ ለጥያቄዎቹና ታይተዋል ለተባሉ ችግሮች መፍትሄዎች ጠቁመዋል። በተለይ ከወርዱ አስተዳደራዊና ቴክኒካዊ ችግሮች ጋር በተያያዘ ለሚነሱ ጥያቄዎችና ለሚፈጠሩ ችግሮች በየጊዜው መፍትሄ ለመስጠት እንደሚሞከርና የተፎካካሪ ፓርቲዎችም እገዛ እንዲያደርጉ ጠይቀዋል። አንዳንድ ፓርቲዎች የችግሮች ሁሉ ምንጭ እንደሆነ በሚጠቁም አንደበት ያነሱትን የመንግሥትና የገዢ ፓርቲ አባላት ያደርሱታል ስለተባለው ችግር ግን ወይዘሪት ብርቱካን የሚሉት ነበራቸው። በዚህ አጋጣሚ የገዥውን ፓርቲ ማሳሰብ የምፈልገው በተለያዩ ቦታዎች እኛም እንደ ምርጫ ቦርድ በጣም በርካታ ነገሮች ናቸው የሚገጥሙን ለምሳሌ ጋምቤላ፣ ሌሎችም ከፍ ያለ ስብሰባዎች ላይ ተናግሬያለሁኝ። አስፈጻሚዎቻችንን አንቀበልም ብለው የመለሱ ቦታዎች አሉ። አስፈጻሚዎቻችንን ለስጋት እንዲጋለጡ ያደረጉን ቦታ አለ። ከዛ በብዙ ውይይትና ንግግር ነው ቢሯቸውን ይዘው እንዲቀጥሉ ማድረግ የተቻለው። እንዲሁ አይነት ነገሮች ጋምቤላ በጣም ግልጽ ስለወጣ እናገራለሁኝ እንጂ ሶማሌም አካባቢ አጋጥሞናል፣ ደ ቤንሻንጉልም አጋጥሞናል። እኛም እየገፋን ነው የምንሰራው እና በታች ደረጃ ለሚያስተዳድሩት ለካድሪዎቻችሁ ለኃላፊዎቻችሁ ኮድ ኦፍ ኮንዳክቱን ማሰራጨቱም ምኑ ምኑም እንደተጠበቀ ሆኖ በጣም እንዴት ኮሚኒኬት እንደምታደርጉት አናቅም፣ ግን ግልጽ ሀሳብ፣ ግልጽ መመሪያ በደንብ ቢሰጣቸው እና ወደ ግራ ወደ ቀኝ በሚሉበትም ጊዜ ተጠያቂነት ሊኖር እንደሚችል ታሳዩልን፣ የኛንም ስራ ቀላል እንድታደረጉልን በዚህ አጋጣሚ ማሳሰብ ፈልጋለሁ። በዚህ የውይይት መድረክ የተለየ ሀሳብ ያቀረቡት የኦሮሞ ፌዴራሊስት ኮንግሬስ መሪ ፕሮፌሰር መረራ ጉዲና ነበሩ። በሰጡት አጭር ማሳሰቢያ ፓርቲያቸው ለመንግስትም ሆነ ለምርጫ ቦርድ በተደጋጋሚ እንዳሳወቀው ብሔራዊ መግባባት ካልተፈጠረ በዚህ ሀገር ሰላማዊና ዴሞክራሲያዊ ምርጫ ይካሄዳል ብለን ስለማናምን ይህ እንዲደረግ ብንጠይቅም ከምርጫ ቦርድም ሆነ ከመንግስት መልስ አላገኘንም ብለዋል። ስለሆነም ኦፌኮ ለምርጫ አንድም ተወዳዳሪ እንዳላስመዘገበ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ስድስተኛውን ክልላዊና አገራዊ ምርጫ ለማካሄድ የሚያስችል ዝግጅት ማድረጋቸውንና የሰላምና የጸጥታ ሁኔታ አስተማማኝ መሆኑን ማረጋገጣቸውን የሲዳማ ክልል እንደራሴዎች አስታወቁ። በክልሉ በምርጫው ከሚወዳደሩ ፓርቲዎች ውስጥ አንዱ የሆነው የሲዳማ አንድነት ፓርቲ ከዝግጅት ይልቅ ዳተኝነት አለ ይላል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። በህዝብ ተወካዮች ምክር ቤት የሲዳማ ሕዝብ እንደራሴዎች ቡድን በቅርቡ አስረኛው የፌዴሬሽን አባል በሆነው ሲዳማ ክልል የመስክ ቅኝት ማድረጉን አስታውቋል። ሶስት አባላት ያሉት ይህ ቡድን ክልሉ ለምርጫ ዝግጅ መሆኑን ማረጋገጡን በህዝብ ተወካዮች ምክር ቤት የተፈጥሮ ሀብት ጥበቃ ቋሚ ኮሚቴ አባል አቶ ቶማስ አሩሳ ለቪኦኤ ተናግሯል። የሕብረተሰቡ ተወካዮችን ነው የምናነጋግረው፣ የተለያዩ የሕብረተሰብ ክፍሎችን ታዋቂ ሰዎች፣ የሀገር ሽማግሌዎች፣ የሴቶችና የወጣቶች አደረጃጀት፣ የመንግስት ሰራተኞች፣ በየደረጃው ያሉ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላትን። እነዚህ በዋናነት ለውይይት የምንጠቀማቸው መድረኮች ናቸው። በዚሁ መሰረት ባለፉት አስራ አምስት ቀናት ያህል ይህንን ስናካሄድ ቆይተናል። ብሔራዊና ክልላዊ ምርጫ ዝግጅት ምን ይመስላል የሚለውን ነገር አንስተናል። በዚህም ዝግጅቱ ጥሩ ደረጃ ላይ እንደሆነ ብሔራዊ ምርጫ ቦርድ በሚያወጣው ፕሮግራም መሰረት አስፈላጊ ቅድመ ዝግጅቶች በየምርጫ ጣቢያዎቹ እየተደረጉ መሆኑን፣ በዋናነት የዚህ ጽህፈት ቤት አካባቢ ኮሚቴ ተቋቁሞ በእቅድ የሚመራ መሆኑን እነዚህን ሁሉ ለማየት ይችለናል። በህዝብ ተወካዮች ምክር ቤት የመንግስት ወጪዎች አስተዳደርና ቁጥጥር ቋሚ ኮሚቴ አባልና የቡድኑ አባል አቶ ተስፋ ሲርባሙም በክልሉ መወዳደር የሚፈልጉ ማንኛውም ፓርቲዎች በነጻነት የሚወዳደሩበት ሁኔታ መኖሩን ማየታቸውን ተናግሯል። ማንን እንደምመርጥ ማንኛውም ፓርቲ ይምጣ፣ የመጣውን ፓርቲ የምንፈልገውን እንመርጣለን። እኛ የምንመርጠውን እናውቃለን። ማንም ምንኛውንም ተጽዕኖ ሳይደረግበት፣ ሌላ ግፍ ሳይኖር፣ ዲሞክራሲያዊ በሆነ መልኩ የፈለግነውን እንመርጣለን። ጫና የሚደረግ ነገር እንደሌለ እንዳወቁ ግን ማንን መበት እንደሚገባ ናውቀናል። ዝግጅቱም ሁሉ ለሚፈልጉ ጽሕፈት ቤት ተከፍቶላቸዋል። ሲዳማ በክልልነት የመደራጀት ጥያቄ ምላሽ ካገኘ በኋላ ክልሉ ሰላማዊና የጸጥታ ሁኔታ አስተማማኝ መሆኑንም ይህም በቅርቡ ለሚደረገው ክልላዊና አገራዊ ምርጫ ምቹ ሁኔታ እንደሚፈጥር እንደራሴ ራሴ ተስፋዬ ሰርበሞ ገልጸዋል። እና እንዳጠቃላይ የጸጥታ ሁኔታ ስንል ክልል ከመሆኑ በፊት ከነበረበት ግርግር እንበለው ከዛ በፊት ከነበረበት ሁኔታ አንጻር ስናይ አሁን ኩስ ሰላም ነው ማለት ይቻላል። በጎረቤት አካባቢ ያለውም ሁኔታ በከተሞች አካባቢ ያለው ሁኔታ እንቅስቃሴው በርካታ ዜጎች የሚገቡበት ከተማ ነው። ኢትዮጵያውን የሚመላለሱበት ከተማ ስለሆነ ያ የነበረው ሁሉን ልክ ዝናብ ዘንቦ እንዳባራ ነገር አልፎ አሁን ሰው ወደ ሰላማዊ ኑሮ እየተመለሰ ሰላሙን የሚያናጉ ነገሮች እንኳን ቢኖሩ ከፀጥታው ኃይል ጋር በመናበብ ከጸሀር ጋር እጅና ጓንት በመሆን እየቀረፋቸው እንዳሉ እህል ይገባል የምል እንጂ አጠቃላይ እነዚህ ትናንሽ ጥቃቅን ችግሮች መቀረፍ የሚገባቸው ሁሉም ከሚል መነሻ አይደለም። እነዚህም ከዚህ ጋር ገምግመናቸዋል። በሌላ በኩል በክልሉ ከሚወዳደሩ ፓርቲዎች አንዱ የሆነው የስላም አንድነት ፓርቲ ሊቀመንበር አቶ ለማ ወዮታ ስለምርጫ ስለ ምርጫ ዝግጅት የታዘቡትን እንዲህ ያብራራሉ። እጩዎቻችንን ለማስመዝገብ በተሰጣን የጊዜ ሰሌዳ መሰረት የምርጫ ክልሎች ጽህፈት ቤቶች ባለመከፈታቸው። እስካሁን ድረስ ከአምስት በማይበልጡ ምርጫ ክልሎች ነው ጽሕፈት ቤት ከፈትናል ጀምሮ ነው። ለዛውም በዚህ በኩል ዳተኝነት ያለ ይመስለናል። ነው ፍጥነት ይጎላቸዋል አልተከፈቱም። ብሔራዊ ምርጫ ቦርድን ሪፖርት እያደረግን ነው። እስካሁን ድረስ እንግዲህ ወደዛ ገፍተን ስንሄድ ነው ችግር አለ ብለን መናገር የምንችለው። ትልቁ የአሁኑ እንትን የቹም መዝገቢያ ክልሎች ብቻ ክልሎች አስራ ዘጠኝ ምርጫ ክልሎች አሉ። ከአስራ ዘጠኙ እስካሁን ድረስ በሚደርሰን ሪፖርት አምስት ምርጫ ክልሎች ብቻ ናቸው የተከፈቱት። ትልቁ ችግር ነው ብለን የምንለው ይሄ ነው። ለምርጫው እስካሁን ያደረጉት ቅስቀሳ ውስን መሆኑን የጠቆሙት አቶ ለማ ወየታ የከፋ ችግር አለማስተዋላቸውም ተናግሯል። እስካሁን ድረስ ካምፔን ያደረግነው በአንድ ወረዳ ብቻ ነው። በንሳ በክልሉ መንግስት በኩል ምንም አይነት የደረሰብን ተጽመው የለም። እስካሁን ድረስ እጩ ስንመረምልም ጽህፈት ቤቶችንም ስንከፍት ይሄ ነው የምንለው ችግር አላጋጠምንም። አሁን ጽህፈት ቤቶች ከፍተናል። በንሳ፣ ሁላ፣ ዳለ፣ አለጣ፣ ጩኮ፣ ቦርቻ በመሳሰሉት ወረዳዎች ጽህፈት ቤቶቻችንን ከፍተናል። በሌሎችም ወረዳዎች ትምህርት ቤት ለመክፋት ዝግጅት እያደረግን ነው። የምርጫ ዝግጁነት ግምገማ ማድረጉን ያስታወቀው የስዳማ አርነት ንቅናቄ የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳም ፓርቲያቸው የግምገማን ውጤት በቅርቡ እንደሚያሳውቅ ለቪኦኤ ገልጧል። ይህ በእንዲህ እንዳለ ቡድኑ ቅኝት ካደረገባቸው ጉዳዮች መካከል የልማትና የመልካም አስተዳደር ጉዳዮች የሚገኙ ሲሆን ባለፉት ዓመታት በአፈራጥን ጉድለት ቆመው የነበሩ ፕሮጀክቶች በአጭር ጊዜ ውስጥ ወደ ስራ መግባታቸውን እንደተመለከቱም አቶ ቶማስ አስረድተዋል። ከዚህ በፊት ብዙ ጊዜ የወሰዱ ያልተጠናቀቁ ፕሮጀክቶችን የመጠናቀቅ እድል እንደተገኘ፣ አዳዲስ የሚሰሩ ፕሮጀክቶችም በጥሩ ሁኔታ እየተሰሩ መሆናቸውን። እኔ ከአስር ዓመት በላይ በህዝብ ተወካዮች ምክር ቤት ቆይቻለሁ። በአስር ዓመቱ ጊዜ ውስጥ በአመት ሁለት ጊዜ ወደ መረጠኝ ህዝብ እየወረድኩ ምን እንደተሰራ ቅድም ባስቀመጥኩት አካሄድ እያየሁ እየተከታተልኩ ነው የቆየሁት። በአስር ዓመቱ ውስጥ እያየሁ ከቆየሁት የልማት እንቅስቃሴ ውስጥ በዚህ በስድስትና ሰባት ወር ውስጥ የታየው ለውጥ ትልቅ መሆኑን መረዳት ራሴም ችያለሁ። ያነጋገርኳቸው የህብረተሰብ ክፍሎችም ይህንን ነገር በአግባቡ አስቀምጠዋል። ኮቪድ-19 እና የጥንቃቄውን አያያዝ መፈተሽ ሌላው የመስኩ ውቅኝት አካል እንደነበረና በዚህ በኩል ከፍተኛ ችግር እንዳለ ማየታቸውም ተናግሯል። በተለይ አገልግሎት ሰጪ ተቋማት የጥንቃቄ ጉድለት እንደሚስተዋልባቸውም አመልክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። አድማጮች፣ ተከታዩ ደግሞ ወደ ትግራይ ይወስደናል። የዘንድሮው 125ኛው የአድዋ ድል በዓል በትግራይ ክልል በመቀሌ ከተማ ተከብሮ ውሏል። የክልሉ ጊዜ አስተዳደር የባህልና ቱሪዝም ቢሮ እንደገለጸው በጸጥታ ሳቢያ እንደ ወትሮ በአድዋ ከተማ ሳይሆን በመቀሌ ከተማ ነው የተከበረው። የመቀሌው ዘጋቢያችን ሙሉጌታ አጽብሃ የስልክ ሪፖርት አደርሶናል። በየዓመቱ የአድዋ ድል በዓል በአድዋ ከተማ የካቲት ሀያ ሶስት በተለይ በሶሎዳ ተራራ ስር በድምቀት ሲከበር ቆይቷል። ዘንድሮ በዓሉ በከተማዋ አልተከበረም። በትግራይ ክልል ጊዜ አስተዳደር የባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ግርማ አረጋዊ ለአሜሪካ ድምፅ እንደ ተናገሩ መቶ ሀያ አምስተኛው ዓመት የአድዋ ድል በዓል በትግራይ ክልል ባለ የሰላምና የጸጥታ ምክንያት በዓሉ በአድዋ ከተማ በአደባባይ ሳይከበር ቀርቷል ብለዋል። ይህ በዓል በመቀለ ከተማ በአንድ ሆቴል ውስጥ ታጥሮ መሰበሩ አቶ ግርማ ተናግሯል። በመቀለ ከተማ አክሱም ሆቴል በዓሉ የአድዋ ድል በሚዘክሩ መልኩ የኪነ ጥበብ ስራዎች የቀረበ ሲሆን ድሉን አስመልክቶ ውይይት ተካሂዷል። አቶ ግርማይ በሰጡት ማብራሪያ ቢሯቸው የአድዋ ድል የባዕድ ወራሪ ኃይል ለመመከስ የተደረጉ ውጊያዎችና ድሎች ማጠቃለያ ነው ብሎ እንደሚያምን ገልጸዋል። በዶጋሊ ጉራዕ፣ መቀለና አምባላጀ የተደረጉ ውጊያዎችና የተገኙ ድሎች መጨረሻ ነው የአድዋ ድል ብለዋል። በአሁኑ ጊዜ በዓሉ በአድዋ ከተማ ሳይከበር የቀረበት ብቻ ሳይሆን የትግራይ ህዝብ በባዕድ ተወሮ ችግር ውስጥ በወደቀበት ጊዜ ነው በዓሉ እየተከበረ ያለው በማለት ገልጸዋል። በባዕድ ኃይል የአድዋ ተራሮች እንዲሁም በትግራይ የሚገኙ ቅርሶች በሚደበደቡበት ጊዜ ነው በመቶ ሃያ አምስተኛው ዓመት የአድዋ ድል በዓል እየተከበረ ያለው ብለዋል። በትግራይ የተለያዩ ቦታዎች ያሉ ቅርሶች የወደሙና የተዘረፉ በመሆናቸው ይህ ደግሞ እንደ ባህልና ቱሪዝም ቢሮ እናወግዛለን ያርስ ነዋል በቀጣዩም የፌዴራል ባህልና ቱሪዝም ሚኒስትር እንዲያወግዘው አሳውቀናል ብለዋል። ይህ የነጻነት በዓል ነጻነታችን ሳይከበር እየዘፈር ነው ያለው በዓል ነው ብለዋል። በአዷና በአካባቢዋ በመላው ትግራይ በበአል ኃይል ተወሮም ግጥ እየተፈጸመ ባለበት ጊዜ ይህ በዓል እየተፈጠረ በመሆኑ ሐዘን ይሰማናል ብለዋል። አቶ ግርማይ የአድዋ ግን በዓል የህዝቦች ትግል ተምሳሌት ለነጻነት በሚል መሪ ቃል መከበሩም ተናግረዋል። amirka ne kuma jisa baka የዩናይት ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ ዲሬክተር ክሪስቶፈር ሬይ እንደ አውሮፓውያን አቆጣጠር ጥር ስድስት በምክር ቤቱ ህንፃ ላይ የተካሄደው ሁከትና ብጥብጥ የጆ ባይደንን የምርጫ ውጤት ለመቀልበስ በትራምፕ ደጋፊ አመፀኞች የተደረገ የሀገር ውስጥ ሽብርተኝነት ነው ሲሉ በትናንትናው ዕለት ለዩናይት ስቴትስ ተወካዮች ምክር ቤት ተናግረዋል። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጌብሰን ባጠናቀረችው ዘገባ እንዳመለከተችው ዲሬክተሩ ቢሯቸው ስላመፁ የሚያስረዳ ዝርዝር መረጃ አስቀድሞ የደረሰው መሆኑንም ገልጠዋል ዝርዝሩን ደረጀ ደስታ እንደሚከተለው ያቀርበዋል። እንደ አውሮፓ አቆጣጠር ጥር ስድስት በዩናይትድ ስቴትስ ምክር ቤት ህንፃ ላይ ከተካሄደው የአመዝ ጥቃት ወዲህ ለመጀመሪያ ጊዜ የአሜሪካ ከፍተኛ የህግ አስፈጻሚ ባለስልጣናት ጥቃቱ የአገር ውስጥ ሽብርተኝነት ነው ሲሉ ተናግረዋል። መነሻውም የነጭ የበላይነትን በሚያራምዱ ወገኖች የተካሄደ መሆኑን አስታውቀው በአሜሪካ ደህንነት ላይ ስጋት የደቀነ መሆኑንም እንደሚከተለው ገልጸዋል። ዘርን መሰረት ካደረጉ አመጾችና አክራሪነት ይሄኛው ትልቁ ነው። የሀገር ውስጥ ሽብርተኝነትን አስመልክቶ ከመረመርናቸው ጉዳዮችም በብዛቱ ይሄኛው ይበልጣል። ባለፉት አስርት ዓመታት ውስጥ ሕይወት ከሚጠፋባቸው ጥቃቶች ውስጥም አብዛኛው የተፈጸመው በእነዚህ ተመሳሳይ ቡድኖች ነው። ሬይ የአመፅ ጥቃቱ ከተካሄደ ወዲህ ለመጀመሪያ ጊዜ በሰጡት ማብራሪያ በአመፁ የተሳተፉት ሰዎች የመጡት ከተለያዩ ቡድኖች መሆናቸውን ተናግረዋል። እነዚህም የነጭ የበላይነትን የሚያከሩና ነውጠኛ ሚሊሻዎች ናቸው ብለዋል። የትራምፕ ተቃዋሚ ሆነው ሳለ ራሳቸውን ደብቀው የተቀላቀሉ ግራ አክራሪ ቡድኖች አሉበት ስለተባለው ምንም አይነት መረጃ የሌለ መሆኑን እንደሚከተለው አስረድተዋል። while we're equal opportunity and looking for uh, violent extremism of any, uh, of any ideology, uh, we have not to date seen any evidence. ሁሉንም አክራሪ አመፀኞችና ርዕዮተ ዓለሞችን በኩላይን የምንመለከት ቢሆንም እስከ ዛሬ ካየናቸው አክራሪ አመጸኞች መካከል እንደ አውሮፓውያን አቆጣጠር ጥር 6 ከተፈጸመው ጥቃት ጋር በተያያዘ አንቲፋ በሚል የተመዘገቡ አመፀኞችን ምንም አይነት ግንኙነት ያላቸው ሆኖ አላገኘንም ይህ ማለት ግን ለወደፊቱ አንመለከትም ማለታችን አይደለም ማየታችንን እንቀጥላለን በአሁኑ ወቅት ግን ምንም ያየነው ነገር የለም። የኤፍቢአይ ዲሬክተሩ ሬይ እስከ ዛሬ ዕለት ከአመፁ ጋር ተያይዞ ከሁለት መቶ ሰባ በላይ የሚሆኑ ሰዎች ላይ ክስ እየተመሰረተ መሆኑን ገልጸው ምርመራው እየቀጠለ እንደሚሄድም ሲናገሩ ይህንን ብለዋል ብዙ ጉዳዮች እየተገለጡ ስለሆነ አዳዲስ ክሶችም በየቀኑ እየተመሰረቱ ነው ማለት ይቻላል። ተጠያቂ ሊሆኑ የሚችሉ ሰዎች የፈለገውን ያክል ቢሆኑም ኤፍቢአይ ግን እነዚህን ነገሮች በጥልቀት ሊያያቸው ቆርጦ ተነስተዋል። ይሁን እንጂ ብዙ የሪፐብሊካን አባላት የግራ አክራሪዎቹ የሚያካሂዱት የአገር ውስጥ ሽብርተኝነት ከዚህኛው እኩል ምናልባትም የበለጠ መሆኑን እንደ አንቲፋ የመሳሰሉትን አክራሪ ወገኖች በመጥቀስ ይከራከራሉ። ለክርክራቸውም ባለፈው የበጋ ወቅት በኦረገን ክፍለ ግዛት ፖርትላንድ ውስጥ በተካሄደው አመፅ የተቃጠለውን የፌዴራል ፍርድ ቤት በምሳሌነት ይጠቅሳሉ። የሪፐብሊካን ምክር ቤት አባል ሴነተር ቴድ ክሩዝ እንዲህ ይላሉ። ባለፈው ዓመት ውስጥ እጅግ በርካታ የሆኑ የአክራሪዎች ሁከትና ብጥብጦችን አይተናል። ብዙዎቹ የመላ ሀገሪቱን ጎዳናዎች የተቆጣጠሩ ግራ አክራሪዎች ናቸው። ዴሞክራቶቹ ይህን ንጽጽር አይቀበሉትም። የዘር መድሎን ለመቃወም በተካሄደው አመፅ የተፈጸመ ህገ ወጥነትን የነጭ የበላይነትን ከሚያራምዱ አመፀኞች ጋር ማነጻጸሩ ልክ አይደለም በማለት ይከራከራሉ። የህግ መወሰኛው ምክር ቤት የፍትህ ኮሚቴ ሊቀመንበር ዴሞክራቱ ዲክ ደርባን እንዲህ ይላሉ። ኖር ኢት ኢኩቪለንት ማስ ሹቲንግስ ታርጌቲንግ ማይኖሪቲ ኮሚኒቲስ ይህ የምርጫን ውጤት ለመገልበጥ ከተነሳ ዓመፅ ጋር እኩል አይደለም፣ ወይንም የንዑሳን የህብረተሰብ ክፍልን ኢላማ በማድረግ በጅምላ ለመፍጀት ተኩስ መክፈት አይደለም። ይህ በሐሰት የሚደረግ ንጽጽር እንደ አውሮፓውያን አቆጣጠር ጥር ስድስት ሕይወታቸውን ያጡትንም ሆነ የአካል ጉዳት የደረሰባቸውን ጀግኖች የፖሊስ መኮንኖችን መስገብ ነው። ባለፈው ሳምንት በተካሄደው ምስክርነት የምክር ቤቱ ህንፃ ጥበቃ ባለስልጣናት እንደ አውሮፓ አቆጣጠር ጥር አምስት የአመስ ጥቃቱ ሊፈጸም እንደሚችል ከኤፍቢአይ የተላከውን ማስጠንቀቂያ ያልደረሳቸው መሆኑን ተናግረዋል። በዚህ ጉዳይ የተጠየቁት የኤፍቢአይ ዲሬክተር የተባለው ማስጠንቀቂያ ተነቦ ቢሆን ኖሮ የጸጥታ ሁኔታ ምን መልክ ሊኖረው እንደሚችል መላ መምታት አልፈለጉም። የደረሰውን የአመስ ጥቃት ለመመርመር ይቋቋማል የተባለውን ኮሚሽን አስመልክቶ ተካሄደ ያለው ድርድርና የጸጥታ ጥበቃን ለማጠናከር የቀረቡት ሀሳቦች ቢኖሩም በሚቋቋመው ኮሚሽን ውስጥ የዲሞክራቶቹ ቁጥር በርከት እንዲል በሚፈልጉት የምክር ቤቱ አፈጉባኤ ናንሲ ፖሎሲ ለጊዜው እንዲገታ ተደርጓል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የባይደን አስተዳደር እና የአውሮፓ ባለስልጣናት ከኢራን ጋር አዲስ የኒክሌር ስምምነት ለመደራደር የያዙት ጥረት እንደቀጠለ ነው። ይሁንና ኢራን በበኩሏ ከዩናይትድ ስቴትስ ጋር አልደራደርም ማለቷም ተመልክቷል። በሌላ በኩል በቀጠናው ውጥረቶች እየከረሩ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፋርስ ባህረ ሰላጤ በእስራኤል መርከብ ላይ ለደረሰው ፍንዳታ ኢራንን ተጠያቂ አድርገዋል። የአሜሪካ ድምፅ ዘጋቢ ሊንዳ ግራድስቲን ከኢየሩሳሌም ያደረሰችንን ዘገባ አዳነች ፍሳሀይ ታቀርበዋለች። በእስራኤልና በኢራን መካከል ውጥረት የከረረው በፋርስ ባህረ ሰላጤ በእስራኤል መርከብ ላይ ጥቃት ከደረሰ እና እስራኤል ሶሪያ ውስጥ ባሉ የኢራን ኢላማዎች ላይ የበቀል እርምጃ ከወሰደች በኋላ ነው። የእስራኤል ወታደራዊ መሪዎች ይደቀንብናል በሚሉት ማንኛውም ዓይነት የአሸባሪነት አደጋ ላይ እና በኒክሌር መሳሪያ መስራት ላይ እርምጃ እንደሚወስዱ ዝተዋል። ይህ ውጥረት የተንጸባረቀው ዩናይትድ ስቴትስ እና የአውሮፓ ሀገሮች የኒክሌር ስምምነት ማደስን በሚመለከት ከኢራን ጋር በአዲስ መልክ ድርድር ለማድረግ በመጣር ላይ ባሉበት ወቅት ነው። እስራኤል መጀመሪያውንም ቢሆን እንደ አውሮፓ አቆጣጠር በ2015 ዓ ም ከኢራን ጋር የተደረገውን የኒክሌር ስምምነት አጥበቃ ተቃውማ ነበር። የቀድሞ ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ ከኒውክሌር ስምምነቱ እንድትወጣ ማድረጋቸውን እስራኤል በደስታ ተቀብለዋለች። ትራምፕ በድጋሚ በኢራን ላይ የጣሉት ማዕቀብ የሀገሪቱን ኢኮኖሚ ክፉኛ ጎድቷል፣ ነገር ግን የኒውክሌር ፕሮግራሙን አላሰናከለም። ኢራን ተደርጎ በነበረው ስምምነት መሰረት ከሚፈቀድላት በላይ ለኒውክሌር መሳሪያ ሊሆን የሚችል ዩራኒየም ማዳበሩን ቀጥላለች። በአሜሪካ ብሔራዊ ጸጥታ የአይሁዳውያን ተቋሙ ያዕኮብ አሚድሮር ያብራራሉ። ከእስራኤል አመለካከት አንጻር በጣም ግልጽ ነው። በጣም መጥፎ ስምምነት ነው። ኢራን በማበልጸግ ስራዋ እንድትቀጥል ፈቅዶላታል። በአሁኑ ወቅት ከስምምነቱ በፊት ከነበሯቸው በጣም የተሻሉ ሲንተርፉጆች ወይም የፈሳሽ ማጣሪያ መሳሪያዎች አሏት። በሰባት ዓመታት ውስጥ በኒውክሌር ውጥን ለመቀጠል የሚያስችላቸው ሁኔታ ተፈጥሮላቸዋል። አንዳንድ የእስራኤል ወታደራዊና የስለላ ጉዳይ ባለስልጣኖች ግን ዩናይትድ ስቴትስ ወደ ኢራን የኒውክሌር ድርድር ለመመለስ መፈለጓን ደግፈዋል። ኦመር ባርሌፍ የተባሉ የእስራኤል ክነሰት ወይም ምክር ቤት አባል አመለካከታቸውን ገልጸዋል። I ኢራንን ለማመን የምንችል አይመስለኝም። ነገር ግን ስምምነት የሚባል ነገር ያለው ለዚህ ነው። በዚያም ላይ ጉዳዩን የሚከታተሉት የተባበሩት መንግስታት ድርጅት ታዛቢዎች አሉ። በዩናይትድ ስቴትስ እና በእስራኤል የስለላ አቅምና ብቃትም እተማመናለሁ። ኢራን ስምምነቱን ማክበሯን ወይም አለማክበሯን ሊከታተሉ ይችላሉ። انداند اسرائیل او هیوتادراو تنتانیوت ی ایران ی نیپیرن ساریا فلاحوت ی سفیو یوتچ پولیتی شو اکرنوی لادون ی ایران ستاتن استقوامو اموس یادلین ایران از ا ریجنال سوپر پاور میبی ኢራን በመሰረቱ ራሷን ቀጠናዊ ልዕላ ሀያል የማድረግ ትልቅ ስትራቴጂ አላት። ምናልባትም ልዕላ ሀያልነቷ በዓለም ደረጃ እንዲሆን የማድረግ አንደኛው የኒውክሌር መሳሪያ ባለቤት በመሆን ሁለተኛው ደግሞ አሸባሪ ቡድኖችና በኢራቅ በሶሪያ፣ በሊባኖስ እና በየመን የሚያካሂዷቸውን እንቅስቃሴዎችን በመርዳት በመካከለኛው ምስራቅ የበላይነት ቦታን የመያዝ ስትራቴጂ አላት። ቀጠናዊ ውጥረቶች በጨመሩበት በአሁኑ ወቅት ዩናይትድ ስቴትስ፣ ሶሪያ ባሉት በኢራን የሚደገፉ ኢላማዎች ላይ ጥቃት አድርሳለች። ፕሬዚዳንት ጆ ባይደን ስልጣን ተያዙ ለመጀመሪያ ጊዜ ያደረሱት ጥቃት ነው ተብለዋል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንዶች በአጭር ሞገድ በሃዱ ራዲዮ 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። በትግራይ ክልል በአሁኑ ወቅት አለ ያለውን የፀጥታ ችግር በአስቸኳይ በመቅረፍ ሁሉም ተጎጂዎች የዕለት ደራሽ ምግብ እንዲያገኙ መደረግ አለበት ሲል አረና ትግራይ ለዲሞክራሲያዊ ፓርቲ አሳሰበ። በክልሉ ያለው የሰብአዊ ቀውስ እጅግ አሳሳቢ መሆኑን የገለጸው አረና ግድያ፣ ዘረፋ፣ በሴቶች ላይ የደረሱ ወሲባዊ ጥቃቶችና መፈናቀል እንዲሁም ሌሎች የሰብአዊ መብት ጥሰቶች የገዝፈታቸውን ያህል አልተነገሩም፣ በአስቸኳይም ችግሮቹ እልባት ሊያገኙ ይገባል ብለዋል። አረና አያይዞም በአማራ ክልል የተያዙ ባላቸው አካባቢዎች ህገ መንግሥቱን ተከትሎ መቋጫ እስኪበጅ ድረስ በትግራይ ክልል መስተዳድር ስር እንዲቆዩ ሲልም ጠይቋል። የአማራ ክልል መንግሥት በበኩሉ ክልሉ የያዘው ምንም አይነት የትግራይ ክልል አካል የሆነ ቦታ እንደሌለ ገልጾ ከዚህ ቀደም በህወሓት በግዳጅ የተያዙና ነፃነታቸውን የተቀሙ ነዋሪዎችን ነው ነፃ ያወጣ ነው ብሏል። ያረናን የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴን እና የአማራ ክልል መንግሥት ቃል አቀባይ አቶ ግዛቸው ዜን ያነጋገረችው ሲሆን ግርማ ተከታዩን አጠናቅራለች። በትግራይ ክልል የሚንቀሳቀሰው የተቃዋሚ ፓርቲ አረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ፓርቲያቸው በትናንትናው እለት ያወጣውን መግለጫ በተመለከተ በሰጡን ማብራሪያ በትግራይ ክልል ውስጥ የተፈጸመው የሰብአዊ መብቶች ጥሰት እስካሁን የወጡት ሪፖርቶች የደረሰውን ጥፋት አያሳዩም ብለዋል። በክልሉ በጦርነት ውስጥ ምንም ተሳትፎ የሌላቸው ሰዎች በሺዎች የሚቆጠሩ ሰዎች መገደላቸውን በግዳጅ ማፈናቀልና የጾታ የጾታ ጥቃቶችን፣ ዘረፋና የበረቱ የሰብአዊ መብቶች ጥሰቶች መፈጸማቸውን ገልጸው የተፈጸሙት ጥቃቶችን ያህል እስካሁን ሪፖርት አልተደረገም ብለዋል። በጦርነት የተሳተፉ አካላት እንዳለ ሆኖ ከፍተኛ የመሰረተ ልማት ውድመት አጋጥመዋል። ፋብሪካዎች ወድመዋል። ጤና እህልም ማሳዎችም ግንበሰብ ንብረቶችም ወድመዋል። የሰራዊቱ ህይወት በተለያዩ ገበሎቹ በጦርነቱ ከፍተኛ ውድመት አጋጥመዋል። በጦርነቱ ከተሳተፋ የሌላቸው ሰዎችም ህይወታቸው አጥተዋል። ትግራይ የደረሰው ጉዳት ሙሉ በሙሉ ወድመዋል ማለት እንችላለን። አሁን የመሰረተ ልማቱም በፋብሪካዎች የነበሩትን ምክቶች ሁሉም ወደ ባዶ ወደ ዜሮ የተመለሰበት ሁኔታ አጋጥመዋል እና ማንም ከሰው በላይ ነው። ይሄ ጉዳት የደረሰው በትግራይ ክልል በአሁኑ ሰዓት ያለውን የፀጥታ ችግር ልዩ ትኩረት ሰጥቶ በመቅረፍ ለሁሉም ተጎ ጎጆዎች የዕለት ደራሽ ምግብ እንዲያገኙ መደረግ እንዳለበት ፓርቲው አሳስቧል። በፓርቲው መግለጫ የመጀመሪያ ክፍል ላይ ትግራይ ክልል ውስጥ ላለፉት ሶስት አመታት ይጎሸም የነበረውን የጦርነት ነጋሪት ለማስቀረት ብዙ ጥረት ማድረጉን ገልጾ ነገር ግን ሀሳባቸው ተቀባይነት እንዳላገኝ አስታውሷል። አያይዞም ጥቅምት 24 2013 ዓ.ም ሰሜን እዝ ላይ ጥቃት ከተፈጸመ በኋላ ፓርቲው ቀደም ብሎ የነበረው ፍርሃት በይፋ ጋሃድ መውጣቱ ሪፖርቱም ገልጿል። ከዚህ ጦርነት በኋላ አሁን በትግራይ ያለው የሰባዊ ቀውስ እጅግ አሳሳቢ መሆኑን ገልጾ በአሁኑ ሰዓት ለተፈጸሙ የመብት ጥሰቶች ተጠያቂ ናቸው ያላቸውን አካላት ዘርዝሯል። አቶ አምዶምም ይህንኑ አስረድተዋል። ወታደሮች ከኛ ዘረፋ አካሄደዋል። ፋብሪካዎችን መቅጦ ወስደዋል። ብዙ ነገር አጥተዋል። የአማራ ክልል ምሻዎችን በተለይ በመራር ላይ ያለው በክስሞቹ ውስጥ ደግሞ ከስቤት ተለጠቁም የረፋቸው ዶሻ ወስደዋል። ይህ አሁን ግን ዘረፋ ውስ አሁን ነው ያላቋረጠው እና ወጣቶች እና ህብረተሰቡ፣ ዝርፊያው ለማቆም እኛም ራሳችን ዝርፊያው ለማቆም ጥረት እያደረግን ነው። እስካሁን አላቋረጠም እና ይህ ጉዳይ የሚያሻማ አይደለም። ይህ በምዕራብ ያለው ለአማራ ምልሻ ነው፣ እስከ ደቡብ ምስራቅ እስከ መቀለ እዚያ ያለው የኤርትራ ወታደርም አለ። ስለዚህ ዘረፋው እየቀጠለ ነው ማለት ነው። ችግሩን ለመቅረፍ አማራጮች ናቸው ያለውን ስድስት ነጥቦች አስቀምጧል። አቶ አምዱምም የመፍትሄ ሀሳብ ያሉትን ይናገራሉ መጀመሪያ በአማራ ሚሊሻና ልዩ ኃይል ርስ የሚል ምክንያት ተይዘው ያሉ ቦታዎች በደቡብ ትግራይ ያሉ አላማጣ ከተማ ገጠር አላማጣ ና ኦፍላ፣ እንዲሁም ኮረም አካባቢ ያሉ አካባቢዎች፣ እንዲሁም በምዕራባዊ ዞን በሙሉ ያሉ አካባቢዎች ወደ ነበረበት መመለስ አለባቸው። ጥያቄ ካለም አላማ ጠየቅ ይቻላል ና በወረራ የተያዙ መሬቶች መለቀቅ አለባቸው የሚል ነው። ሁለተኛ ደግሞ የኤርትራ ወታደሮች ከትግራይ መውጣት አለባቸው የሚል ነው። ይሄ በራሱ የኢትዮጵያ ባለሙነትን እድጋት የጣለ ስለሆነ ይ መውጣት አለባቸው የሚል ነው። የወደሙ ንብረቶች በካሳ መሰጠት እንዳለበት የሰው ህይወት በተመለከተ ደግሞ የሺዎች የሚቆጠር ሰው ሲሚንተው የሆኑተዋል የሚሊዮን የሚቆጠር ደግሞ ተፈናቅለዋል። ና ይህ ጉዳይ ደግሞ እንዲጣለ በገለልተኛ አካል በጣቸው ካሳ የሚያስፈልገው ካሳ ንብረቱ ያለን እንዲመለስለት ፋብሪካዎች፣ መኪኖች ና ሌሎችም የተወሰዱ እና በገለልተኛ አካል ተቋቁሞ ይህ ወደ ባለቤቶች እንዲመለስ የሚል ነው። በትግራይ ክልል የደረሰውን ውድመትም ሆነ የሰብአዊ መብት ጥሰት ሁሉንም ኢትዮጵያዊ የሚመለከት በመሆኑ እያ እንዳንዱ ዜጋ በራሱ ወገኖች ላይ እንደተፈጸመ ቆጥሮ ለዘላቂ መፍትሄ እንዲተባበር ጠይቋል። በሌላ በኩል በአማራ ክልል የተያዙ አካባቢዎች ህገ መንግስቱን ተከትሎ መቋጫ እስኪበጅለት ድረስ በትግራይ ክልል መስተዳደር ስር እንዲቀጥል ሲል ፓርቲው የጠየቀ ሲሆን አቶ አምዶምም በቃለ ምልልሳቸው ይህንኑ ጉዳይ አንስተዋል። በዚህ ጉዳይ ላይ ምላሽ እንዲሰጡን የጠየቅናቸው የአማራ ክልል የኮሚኒኬሽን ዳይሬክተር አቶ ግዛቸው ሙሉነህ በመጀመሪያ የፓርቲው መግለጫ ግልጽ አይደለም lem silu has ይሰጣሉ። አማራ ከትግራይ ክልል ይወጣ የሚለው መጀመሪያ ደረጃ ጥያቄው ግልጽ አይደለም። የአንቺ አነሳስ ሳይሆን ግልጽ ያልሆነው በጽሁፋቸው ያወጡት ትክክል አይደለም። ወደ ትግራይ ክልል የገባ ያስገባ ነውና ያስቀምጥ ነው፣ ኃይል የለም። በህዝቦች የግንኙነት መንገድ በአማራ የሆነ ሊኖር ይችላል፣ ትግራይ ውስጥ ትግሬ የሆነም ደግሞ፣ በብሄሩ በአማራ ክልል ውስጥ በስፋት ይኖራል፣ አሁን እየኖረ ነው ያለው። የህዝብ ለህዝብ ግንኙነቱን በተመለከተ ዛሬም፣ ነገም፣ ትናንትም ለሺ ዓመታት አብረው የኖረ ነው፣ ወደፊትም የሚቀጥል ነው። ሰማይ ላይ ያለው ነገር ዳር ዳሩን ከመዞር በግልጽ ምጣት ያለባቸው የራያና አካባቢው የውልቃይትና አካባቢው ወይም ሁለት ቦታዎች ብዙ ጊዜ የሚጠቀሱት ውልቃይትና ራያ እየተባለ ውልቃይትን ስንወስድ ውልቃይት ጠገዴ ሰፊት ሁመራን ይጨምራል ማለታችን ነው። ራያም ስንል ራያ አላማጣ ኮረምንና ራያ ዘጎን ጨምሮ ማለታችን ነው። እነዚህ አካባቢዎችን በተመለከተ በታሪክ የትግራይ ብናያቁም አስራ ዘጠኝ መቶ ሰማንያ አራት የወጣውን አዋጅ ጭምር በተጻረረ መንገድ ህወሀት ስልጣን በነበርበት ጊዜ ለዝርግጥ ነው እነዚህን አካባቢዎች በኃይል ያለፉት ሰላሳ አመታት በላይ ሲያስተዳድራቸው ቆይቷል። በጉልበት ስልጣን ስለነበረው ማስተዳደር ብቻ አይደለም፣ በአካባቢው የነበሩ አማራ ብሔር ተወላጆችን በመለየት በአምስት መቶ ሺህ በላይ የሚቆጠር ህዝብ አፈናቅሏል፣ ለስቃይ ዳርጓል። በብዙ ሺህ የሚቆጠሩ ሰዎች ገድሏል። ማይካድራ፣ እዚህ ላይ ልንዘነጋው አንችልም። ብዙዎቹ ተፈናቅለዋል፣ ሀብቱን ተጣጥተዋል፣ ተርበዋል፣ ተጥመዋል፣ ተርዘዋል። ይሄ ስቃይ የወለደው የህብረተሰቡ የተደራጀ ጥያቄ አለው። የማንነትና የወሰን ጥያቄ በጣም ለብዙ ጊዜ ሲጠየቅ ይችላል። አዲስ ጥያቄ አይደለም። በጊዜው አስተዳድሩ የሚመሩት የነበሩ ህዋቶች ስለነበሩ ጆሮ ዳባ ልበስ ብለው ለዚህ ጥያቄ ተገቢውን ምላሽ አልሰጡም የነበረ ለአማራ ክልል ይህን ጥያቄ በተለያዩ መድረኮች ስናካሂድ ነው የነበረው፣ ስንጠይቅ ነው የነበረው። እንግዲህ የተማረረው ህዝብ አጠቃላይ አገዛዙን ጸረ ዲሞክራሲ ስለነበረው ብዙ ገቢ ምክንያት ለውጡ ስ ለውጥ ከመጣ አራት አመታትን እያስቆጠሩ ና ያለ ነው። በተለይም ባለፉት ሁለት አመታት ለውጡ መልክ እየያዘ ሲመጣ የለውጡን መምጣት ማይደግፍ የነበረው የህወሓት ኃይል ራሱን አግልሎ መቀሌ ላይ መሽጎ፣ በተለይ ስትራቴጂክ ጠላት አርጎት በማኒፌስቶ ጭምር ፈርጆ አማራን ተረክቶን እያበላሸ የአማራ ዝቅ እንዲል ሲያደርግ የነበረው ታሪክ ጫፍ ነክቶ ከናካቴውም ደግሞ ጥቅምት ሀያ አራት ቀን የማንነታችን ኩራት ብሔራዊ ኩራታችን የሆነውን መከላከያ ኃይል የሰሜን ህዝብን ከኋላው በመውጋት ሀገርን ደፍሯል። ይህን መድፈር ብቻ አይደለም። መከላከያ የሰሜን ህዝብን ከወጋ በኋላ የአማራ ክልል ድንበር በሆኑት አካባቢዎች ኦልሬዲ አማራ ላይ ቀጥተኛ ተኩስ ወይም ውጊያ ነው የከፈተው። ባለፉት ሁለት ዓመታት መቀሌ ላይ መሽጎ ሲያደርግ የነበረውን እንቅስቃሴ የጦርነት ድግስ በቅርበት ስንከታተል ስለነበረ እኛም ህዝባችን ላይ ብዛት እንዳይደርስ በአካባቢው የሚሻ ማሰማራት የሀይል ማሰማራት ስራ ሰርተናል። ፍላጎቱ የነበረው በዚህ ደረጃ አማራን መውጋት ብቻ ሳይሆን ሀገርን አፍርሶ ከቻለ ቤተ መንግስት መግባት እና ድጋሚ ይህን ሀገር ለማስተዳደር ወይም ታክሽሚ መግባት ነው የነበረው። ካልቻለ ደግሞ ሀገር ማስተራረፍ አሁን ፍልት ያገኘው እንደዚህ ብረት ገኘውን ሰዓት አላማ የነበረው እንግዲህ ህግ የማስከበር ስራ ውስጥ ስንገባ እኛ ቀድመን አልጀመርንም። በሀይል የጀመረው የህዋት ጁንታ ግድም ነው። በዚህ ደረጃ ባይ ዲፎልት የህዋትን ከስልጣን ተወግዶ የትግራይ ህዝብ ነፃ ወጥቷል። የአማራም ያደርስ የነበረውን ጥቃት ቀልብሰነዋል። በአጋጣሚ ግረ መንገድ ደግሞ እነዚህ ጥያቄ የነበረብን አካባቢዎች ሰዎች የተመለሱበት ሁኔታ ያለው። አቶ ግዛቸው አያይዘው ይህ አካባቢ በትግራይ ክልል ስር የነበረው በህግ ሳይሆን በጉልበት ነው ብለዋል። ነዋሪው መብቱንና ነጻነቱን ተገፎ ኢሰባዊ በሆነ ሁኔታ ሲተዳደር እንደነበረም ጠቅሰው የጣስ ነው ወሰንና የወሰድ ነው መሬት የለም ብለዋል። ስለዚህ እነዚህም ሁለቱን አካባቢዎች ወልቃይትና አካባቢ ራያና አካባቢ ከአስራ ዘጠኝ ሰማንያ አራት የወጣውን አዋጅም ትምህርት በመጻረበት ጉበት ሄደ ስለነበረ ባይ ዲፎልት አሁን በተደረገው ኦፕሬሽን ተመልሰዋል። ህዝቡ ነጻ ወጥተዋል ማለት ነው ሲጠረቁ፣ ነጻ የወጣ ህዝብ ደግሞ ድጋሚ ወደ ባርነት ሊገባ አይችልም። የህዝብን ነፃነት ማንም ሀይል ይነካ እንችልበት እድል አይኖርም። ህዝቡ ይህን እድል አሳልፈው የሚሰጥ አይደለም። ስለሆነም አሁን ላይ የህን አካባቢ ዲጂታሪነት አማራ ክልል ተረክቦ ያስተዳድረዋል። በዚህ ደግሞ እውቅና አለው የኢትዮጵያ ህዝብ መላ የኢትዮጵያ ህዝብ እውቅና አለው፣ መሆንም እንዳለበት ይሰማናል ማለት ነው። ይህንን ያምናሉ ብለን እናስባለን። የእኛ ቅምቅመታችን አቋማችን ውጭ ነው የማይዛነት የማይሸራረፍ አቋማችን ነው። ይሄ በዚህ ላይ በህዝብ ነፃነት ላይ ሊቀልድ የሚችል መንግስት አይደለም አማራ ክልል ያለው

መንግስት ነው ያለን። እና ይህን አጠናክረን እናስቀጥላለን። የመጀመሪያ ጉዳያችን ከማህበረሰቡም በስነ ልቦና የተጎዳውን በርካታ ወንድም፣ እህት፣ እናት፣ አባት ልጆቹን የተጨፈጨፉትን እና ለዘመናት የነበረውን ሰቆቃ፣ በተለይም ሳይኮሎጂካሊ የማጠናናቱ ስራ፣ እለታዊ ምግብ የማድረስ የማረጋጋት ስራ እየሰራ ነው ያለው። ከዚያ ውጭ የህዝብ አገልግሎት ሰጪ ተቋማት ወደ ስራ እንዲገቡ የመጀመሪያው ህግ ማስከበር ስለሆነ ህግ ሊያስከብሩ የሚችሉ ሚሻን የማደራጀት የፖሊስ ተቋሙን ማቋቋም የፍትህ ተቋማትን የማቋቋም መቀጥሎ ማበራ- አገልግሎት የሚሰጡ እንደ ትምህርት ቤት ጤና ተቋማት የማደራጀትና ወደ ስራ ማስገባት ስራ እየተሰራ ነው ያለው። ቀጥሎ ሊመጣ የሚችለው ይህም ህጋዊ መልክ የሚያሳያ ስራ ነው። ከዚህ ውጭ እነዚህ አካባቢዎች ላይ የልዩ ሀይል አስተማርበናል። አሁንም ይቀጥላል። የምናስወጣውን የምናስገባውም አይደለም የኛ ማንዴት ነው። የውጭ አካላት እና ቅድም የጠቀሹ ተቃዋሚ ሀይል ጭምር በዚህ ጉዳይ ላይ ሀሳብ ማንሳት ክሱ ውሃ የሚቋጠር ክስ አይደለም። ትክክለኛ ነው የሚሉ ድምዳሜ የለንም። ይህኛ ጉዳይ ነው የውስጥ ጉዳያችን። በድምዳሜ ደረጃ ከትግራይ እያስወጣ ነው ሀረግ የገባው የዩኤች መንግስት የገለጸው ማለት ነው፣ ሴክሬታሪ ትክክል አይደለም የሚል ድርጅታችንም በሚዲያን የሰጠነበት ሁኔታ ነው ያለው። አሁን ከዚህ የተለየ አይደለም። ይሄ መያዝ አለበት የሚል ሀሳብ ነው ያለ። በሌላ በኩል የአማራ ክልል ልዩ ሀይልና የኤርትራ ሰራዊትን በተመለከተ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከንና አምነስቲ ኢንተርናሽናል ያወጡትን መግለጫ ተከትሎ ምላሽ የሰጠው የኢትዮጵያ መንግስት በአንድ አገር የውስጥ ጉዳይ ጣልቃይ መግባት ሞከራው ተቀባይነው ተገቢነትና አግባብነት የሌለው ነው ብሎታል። የኤርትራ መንግስት በበኩሉ የሚቀርበውን ክስ እስካሁን ከማስተባበል ውጪ ያለው ነገር የለም። አድማጮች፣ በዚህ ጉዳይ ላይ ያደረግናቸውን ሰፋ ያሉ ቃለምልልሶች በቅዳሜና እሁድ ምሽት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22፣ 25 እና በ31 ሜትር ባንዶች በአጭር ሞገድ በሃዶ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናመራው። ኢትዮጵያውያን በአሜሪካ ኢትዮጵያውያን በአሜሪካ ባለፈው ሳምንት አራት ኢትዮጵያውያን ጓደኛሞች ስለ ደማቂቱ የቬጋስ ከተማ፣ ኮቪድ በከተማይቱና በነዋሪዎቹ ላይ ስላደረሰው ጉዳት፣ የኢትዮጵያውያን ማህበረሰብ ስለሚገኙበት ሁኔታ ያጫወቱን ነበር። ያሰማ ናቸው። ሁሌም ስለሚያከራክራቸው የሀገራቸው የኢትዮጵያ ወቅታዊ ሁኔታም የሚሉት አላቸው። አራቱ የቬጋስ ነዋሪ ጓደኛሞች አቶ ዮሴፍ መንገሻ፣ አቶ መሳይ መስፍን፣ አቶ አወቀ ተገኝና አቶ መስፍን ተስፋዬ ናቸው። ያነጋገራቸው ደረጀ ደስታ ነው። የዛሬውም ዝግጅት አቶ መሳይ ኮቪድ በኑሯቸውና በማህበራዊ ግንኙነታቸው ላይ ያደረሰውን ጉዳት እና አሁን የሚገኙበትን ሁኔታ በሚያብራሩበት ይጀምራል። አመሰግናለሁ። በጣም የጎዳነው ወደ ሰባ በመቶ የሚሆነው ገቢ ሉዝ አርገናል እና የመንግስት አንኤምፕሎይመንት ፔመንት ባይኖር ኖሮ አብዛኞቻችን ጎዳና ነበር ምንወጣው፣ ቤታችንን ነበር ምናጣው፣ መኪኖቻችን ነጠቅ ነበር አለ። የፓንደሚክ ፔመንቱ ባይኖር ነው ያን ያን የጎዳነው ወደ ሰባ በመቶ ቢዝነሱን ኦል ኦቨር ቬጋስ ገሎታል። ምንም ማንም በማንም ላይ ኮምፕሌን ሊያደርግ አይችልም። ለምን በበሽታው ምክንያት ፍላይት ቀንሷል፣ ሰው መንቀሳቀስ አይችልም። አሜሪካ ውስጥም ወደዚህ መምጣትም አይችሉም። ምክንያቱም በዛ ምክንያት በጣም ቬጋ ውስጥ የሚዝናና ሰው እራሱ የለም አጋጣሚ ድራይቭ አርጎ ከካሊፎርኒያ ቅርብ ካሉ ስቴቶች ከኒው ሜክሲኮ ከአሪዞና የሚመጡ ሰዎች ካሁን በስተቀር ብዙ ሰው ፍላይትም ስለሌለ አይመጡ በጣም ቀንሷል ስራው በጣም አቶ አወቀስ እዚህ ላይ የሚጨምሩልኝ አለ አዎ እንግዲህ ኮቪድ ናይንቲን ቤገስን በተለይ ከማንኛውም የአሜሪካ ክፍለ ግዛት በጣም የተጠቃበት ሁኔታ ነው ያለው። ምክንያቱም ስቴቱ ቤዝ የሆነው በቱሪዝም ላይ ነው። በተጨማሪም ደግሞ ኮንቬንሽን ወይም ደግሞ ባዛር ካሄደት ከተማ ነው በሰፊው። አሁን ለምሳሌ በዚህ ሰዓት በዚህ ሳምንት በተለይ እንደ ዱሮ ቢሆን ኖሮ ከሁለት መቶ እስከ ሶስት መቶ ሺህ ሰው በአንድ ሳምንት ውስጥ የሚመጣበት ጊዜ ነበረ። ለዚህ ኮንቬንሽን ኢስ የሚባል ወይም ኤሌክትሪክ ሾ የሚሉት አለ ኮንሱመር ኤሌክትሪክ ሾ እነዚህ ሁሉ እንግዲህ ብዙዎቹ ጠቅላ በአጠቃላይ ለአመቱ በአመቱ ውስጥ የነበረው ባዛር ተዘግቷል እንዳለ። ይሄ ማለት ደግሞ ከሶስት እስከ አምስት ሚሊየን ሕዝብ ማምጣት የሚችል ነው በአጠቃላይ ብትደምር ይሄ ሁሉ ዘንድሮ አልተካሄደም። ይሄ የሚያስቀረው ምን ያህል እንደሆነ እንግዲህ መገመት ይቻላል። አዘሰኝ ታይም ደግሞ የእኛ ስቴት በአሜሪካ ውስጥ ትልቅ ከሚባለው ስቴት ካሊፎርኒያ ጎረቤት ነው እና ብዙ ከስተመራችን በየሳምንቱ የሚመጡት ከካሊፎርኒያ ነው። ካሊፎርኒያ እንግዲህ ከአርባ ሚሊዮን ሕዝብ በላይ የሚኖርበት ስቴት ነው እና ከነቫዳ ጋር የተያያዘ ነው። ስለዚህ እነዚህ ሰዎች ሁሉ በየሳምንቱ የሚመጡት ፍሪ ዊከንድ ሰው አልመጣም ከተባለ፣ ወደ ሁለት መቶ ሺህ ሶስት መቶ ሺህ በሳምንት ዊከንዱ ላይ ይመጣል። አሁን አስር ሺህ መምጣቱን ይጠራጠራል። እንግዲህ ይሄ ሁሉ በጋምብሊንጉ ላይ በሌላም ኢንዱስትሪ ውስጥ ያሉትን ሰዎች በጣም አፌክት አድርጓል። በዞን ዛት የእኛ ህዝብ ደግሞ እኛ የኢትዮጵያን ኮሚኒቲ በአብዛኛው የሚሳተፈው በሰርቪስ ላይ ነው ያለው በብዛት። ስለዚህ እነዚህ ሰርቪስ ኢንዱስትሪዎቹ በጣም አፌክት ትሆናል። ትራንስፖርቴሽን ኢንዱስትሪ በብዛት አበሻ አለበት። ዲለር እነዚህ ገ በጣም የሚያጫውቱ ሰዎች በብዛት የሚሰሩበት ቦታ ነው። እነዚህ ሁሉ አፌክቴድ ሆነዋል። ብዙዎቹ ሌኦፍ ደርገው ቤት ቁጭ ብለዋል። እና የሚሰሩት ደግሞ የቀሩት ደግሞ ኦልሞስት ግማሽ ሆቴሎቹ ዝግ ስለሆኑ የተወሰነ ሰዓት ወይም በሳምንት ሶስት ቀን ወይም ሁለት ቀን የሚሰሩ ናቸው። በዛ የተነሳ ኮሚኒቲያችን ብዙ ኢኮኖሚካሊ አፌክቴድ ሆነዋል ብዬ እገምታለሁ። አቶ መስፍን ወረሽኝ በማህበራዊ ህይወት ላይ በኢትዮጵያውያን ማህበራዊ ህይወት ላይ እንግዲህ ቅድም ያየነው በስራ ኩል ነው እና በማህበራዊ ህይወታችሁ ላይ በትምህርት ቤት ልጆች አሁን እንግዲህ እንደነገሩ ልጆች እያመጡ ነው በትምህርት ቤት ላይ በቤተ እምነቶች ላይ እንደዚሁም በተለያዩ እንደ ዕድር እና በመሳሰሉ ግንኙነቶች ላይ ምን ተጽዕኖ አሳድሯል አዎ፣ ተጽዕኖ አለው። ሰው አይገናኝም። በኮቪዱ ምክንያት ሰው ስለማይገናኝ ብዙ ጊዜውን ቤት ውስጥ ነው የሚያሳልፈው። በትምህርት ቤትም ከሄድም ልጆቹ ትምህርት ቤት አይሄዱም። እነሱን ቀኑ ሙሉ ቤት ውስጥ ትምህርታቸውን መከታተል አለብህ፣ ሞርካቸውን ማሰራት አለብህ። አብዛኛው ስራ በቃ ራሱ ወላጁ ላይ ነው የወረደው መጥቶ። ከዛ በተረፈ ትምህርት ቤት ባለመሄዳቸው ልጆቹ በቃ እንትን ያደርጋቸዋል፣ መታሰራቸው ይሰማቸዋል። በማህበራዊ ግንኙነታችን መገናኘት አንችልም። አብረን መብላት አንችልም፣ አብረን መጠጣት አንችልም። እንደ ድሮ በተወሰነ ርቀት ነው የምንገናኘው፣ እንደ ድሮ አንገናኝም። ብዙ ነገሩን አግዱሎታል። እዚህ ጓደኛሞች ግን ትገናኙበት የምትወያዩበት ሁኔታ አለና እሱ እሱ አላገዳችሁም እንደምንእሱ እንግዲህ ማለት ሁላችንም አንድ ቦታ የምንሄድበት ቦታ አለ፣ ሾፒንግ ለማድረግ የምንሄድበት ቦታ አለ። እዛች ቤት ስንገባ በተቻለ መጠን ሶሻል ዲስታንሳችንን ጠብቀን እንወያያለን። እንትኑም አለ ናፍቆቱም አለ። ከቤት ስትወጣ ደስ ይላል ወጣ ብለ ውጪ ስትነጋገር እና በዛ ምክንያት ትንሽ እንወያያለን እንጂ ብዙ አንገናኝም። ሁሉም ይፈራል በቃ ወደ ቤቱ ነው። አወቀነኝ እንግዲህ ምንድን ነው ትልቁ አንዱ ሌላ ነገር ያው ማህበራዊ ኑሮውን በምንመለከትበት ጊዜ የስራ ጫናው በእኛ ላይ በርትቷል። ምክንያቱም ልጆች ከትምህርት ቤት ከቤት ሆነው ነው የሚማሩት። ልጆቹም ፍራስትሬት ያደርጋሉ። ፋሚሊውም ራሱ ፍራስትሬት ያደርጋሉ። መውጣት አይችልም፣ መንቀሳቀስ ስለማይችል ልጆቹም በጣም የመነጫነጭ ስሜት ያሳያሉ። አንዳንዴም የመጣላት ስሜት ያሳያሉ። የትምህርት ሁኔታውም በጣም አፌክት አድርጓቸዋል። ምክንያቱም ኦንላይን ነው የሚማሩት። በተለይ ከአንደኛ እስከ ስድስተኛ ያሉት ልጆች ኦንላይን ለመማር ያላቸው ችሎታ በጣም አስቸጋሪ ነው። በዚህም አይነት ሲስተም ደግሞ ወላጆቹም የተወሰነ ወላ ምን ያህሉ ወላጅ ይሄንን አፕላይ አድርጎ በደንብ ተከታትሎ ለልጆቹም ለመስጠት አስቸጋሪ ነው፣ ምክንያቱም የትምህርት አሰጣጡ ፕሮግራም ከሀገራችን ትንሽ ለየት ይላል። አንዳንድ ጊዜ የቋንቋ ባሪየርም አለ። በዛ የተነሳ ልጆቹ ትንሽ በቂ ትምህርት እያገኙም አደለም። ልጆቹ ላይ በጣም ሳይድ ፌክት አለው። እንኳን በእኛ ኮሚኒቲ በነጩም ኮሚኒቲ ውስጥ ይሄ ፕሮብሌም ብዙ ኮመንቶች ሲሰነዘሩ ሰማለሁ። እንግዲህ ልጆቹ እና ቤተሰቡን በተመለከተ ይሄ አይነት ችግር አለ በኔቫዳ ውስጥ። ወይም ዳስቤከር ቅምታል ደግሞ ወደ ላይ ልጨምር ትንሽ ሁለት ነጥብ ማልበል ዮሴፍ ነኝ يوسف اشياء አው ሌላው ይሄ ችግር በኮቪድ ምክንያት ሰው ስቤቱ መዋሉ ያው የእኛ መስተጋብር የኢትዮጵያውያን ይታወቃል ሰርጋችን ሀዘናችን ደስታችን ክርስትናችን ማህበራችን ተሰባስበን ነው የምናደርገው ያንን ኮምፕሊት ሊያጠናል ያ ደግሞ የመንፈስ መጨነቅ አንዳንድ እንትን ላይ ደርሷል እና አሁን በየቤቱ አንዳንድ ጊዜ ይሄ የማህበራዊ ችግሮች ራሳቸው በተወሰነ ደረጃ ደርሰው በዚህ በኮሚኒቲ በኢትዮጵያ ኮሚኒቲ እንዲሁም በቴሌኮንፈረን ባለፈው ሳምንት ሀሳቡ ቀርቦ ውይይት የተደረገበት ሁኔታ ነው። ምናልባት የፋሚሊ ዲስተርባንስ ባልና ሚስት ያለ ግጭት ሌሎችም ሌሎችም ነገሮች የቤት በመዋል ብቻ የሚፈጠሩ ነገሮች እነኚ እነኚ ነገሮች አሉ። ሌላ ኢቭን ወንድምና እህት ወይም የክሎዝ ጓደኛ እንኳን ራሱ የማይሄድበት ሁኔታ ቤቱን ዘግቶ ያለበት ታሞም እንኳን መጠየቅ የማይቻልበት ምንም ይሁን ምን ኮምፕሊትሊ ከኛ ባህል ውጪ ያደረገን ትልቅ ተጽዕኖ የፈጠረብን ነው። ይህ በሽታ ከገንዘብ ከማሳጣትና ችግር ከመፍጠር ባሻገር ማለት መሰግናል። በቬጋስ ከሚኖሩት አራቱ ኢትዮጵያውያን ጋር ያደረግነው ውይይት አልተጠናቀቀም። ቀሪዎቹንና በተለይም በአገራቸው ወቅታዊ ጉዳይ የሰጡንን አስተያየት ጨምሮ ሙሉውን ዝግጅት በድረ ገጻችንና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታነኝ። ጤና ይሽጥልን። ደረጀ ደስታን ለዝግጅቱ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ባሪያችን ንጉሴ ታምሬ ከዕለቱ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በዚህ እንሰናብታለን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል Salam, Dehnaderu. Thank